ትንቢተ ሕዝቅኤል ምዕራፍ አስር እኔም አየሁ እነሆም፣ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰንፔር ድንጋይ ያለ እንደ ዙፋን የሚመስል መልክ ተገለጠ። በፍታም የለበሰውን ሰው በመንኰራኵሮች መካከል ከኪሩብ በታች ግባ፣ ከኪሩቤልም መካከል ካለው እሳት ፍም እጆችህን ሙላ፣ በከተማይቱም ላይ በትናት ብሎ ተናገረው። እኔም እያየሁ ገባ። ሰውየውም ሲገባ ኪሩቤል በቤቱ ቀኝ በኩል ቆመው ነበር፣ ደመናውም ውስጠኛውን አደባባይ ሞላ። የእግዚአብሔር ክብርም ከኪሩቤል ወጥቶ በቤቱ መድረክ ላይ ቆመ፣ ቤቱም በደመናው ተሞላ፣ አደባባዩም በእግዚአብሔር ጸዳል ተሞላ። ሁሉንም የሚችል አምላክ እንደሚናገረው ያለ ድምፅ እንዲሁ የኪሩቤል ክንፎች ድምፅ እስከ ውጭው አደባባይ ድረስ ተሰማ። በፍታም የለበሰውን ሰው ከመንኰራኵሮች ከኪሩቤል መካከል እሳት ውሰድ ብሎ ባዘዘው ጊዜ እርሱ ገብቶ በአንድ መንኰራኵር አጠገብ ቆመ። ኪሩብም ከኪሩቤል መካከል እጁን በኪሩቤል መካከል ወዳለው እሳት ዘርግቶ ከዚያ ወሰደ፣ በፍታም በለበሰው ሰው እጅ አኖረው። እርሱም ይዞ ወጣ። በኪሩቤልም ከክንፎቻቸው በታች የሰው እጅን መሳይ ታየ። እኔም አየሁ። እነሆም በኪሩቤል አጠገብ አራት መንኰራኵሮች ነበሩ፣ አንዱ መንኰራኩር በአንዱ ኪሩብ አንዱ መንኰራኵር በአንዱ ኪሩብ አጠገብ ነበር። የመንኰራኩሮቹም መልክ እንደ ቢረሌ ድንጋይ ነበር። የአራቱም መልክ አንድ ይመስል ነበር፣ መልካቸውም በመንኰራኩሩ ውስጥ እንዳለ መንኰራኵር ነበረ። ሲሄዱም በአራቱ ጐዳናቸው ይሄዱ ነበር፣ ሲሄዱም አይገላመጡም ነበር ራሱ ወደምታመለክትበት ስፍራ ወደዚያ ይከተሉ ነበር። ሲሄዱም አይገላመጡም ነበር። ገላቸውም ሁሉ፣ ጀርባቸውም፣ እጃቸውም፣ ክንፋቸውም፣ መንኰራኵሮቹም ለአራቱ የነበሩ መንኰራኵሮች በዙሪያቸው ዓይኖች ተሞልተው ነበር። መንኰራኵሮቹም እኔ እየሰማሁ ጌልጌል ተብለው ተጠሩ። ለእያንዳንዱም አራት አራት ፊት ነበሩት አንደኛው ፊት የኪሩብ ፊት ሁለተኛውም የሰው ፊት ሦስተኛውም የአንበሳ ፊት አራተኛውም የንስር ፊት ነበረ። ኪሩቤልም ከፍ ከፍ አሉ። ይህ በኮቦር ወንዝ ያየሁት እንስሳ ነው። ኪሩቤልም ሲሄዱ መንኰራኵሮቹ በአጠገባቸው ይሄዱ ነበር። ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኰራኵሮቹ ደግሞ ከአጠገባቸው ፈቀቅ አይሉም ነበር። ሕይወት ያላቸው የእንስሶች መንፈስ በመንኰራኵሮች ውስጥ ነበርና። እነዚህ ሲቆሙ እነዚያ ይቆሙ ነበር፣ እነዚህም ከፍ ከፍ ሲሉ እነዚያ ከእነርሱ ጋር ከፍ ከፍ ይሉ ነበር። የእግዚአብሔርም ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኰራኵሮች በአጠገባቸው ነበሩ። በእግዚአብሔርም ቤት በምሥራቁ በር መግቢያ ቆሙ። የእስራኤልም አምላክ ክብር በላያቸው ላይ ነበር። ይህ በኮቦር ወንዝ በእስራኤል አምላክ በታች ያየሁት እንስሳ ነው። ኪሩቤሉም እንደ ነበሩ አስተዋልሁ። ለእያንዳንዱ አራት አራት ፊት፣ ለእያንዳንዱም አራት አራት ክንፍ ነበሩት። የሰውም እጅ አምሳያ ከክንፎቻቸው በታች ነበረ። ፊቶቻቸውም በኮቦር ወንዝ ያየኋቸውን ፊቶች ይመስሉ ነበር፣ እነርሱና መልካቸውም እንዲሁ ነበር። እያንዳንዱም አቅንቶ ወደ ፊት ይሄድ ነበር።